ባለፈው ሳምንት በቤኒሻንጉል ጉሙዝ ክልል መተከል ዞን ዳንጉር ወረዳ የተቀሰቀሰው ግጭት ወደ አማራ ክልል አዋሳኝ ወረዳ በሆነው ጃዊ በመዛመት በሰው ሕይወትና ንብረት ላይ ጉዳት ማድረሱን የቤኒሻንጉል ጉሙዝ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት አመለከተ። የጽህፈት ቤቱ ኃላፊ አቶ ገለታ ኃይሉ ለመገናኛ ብዙሃን እንደተናገሩት ግለሰቦች ግጭቱ የብሔር መልክ እንዲዝ በማድረጋቸው ወደ አጎራባች ወረዳዎችና ቀበሌዎች በመስፋፋት በሰው ሕይወትና ንብረት ላይ ከፍተኛ ጉዳት አድርሰዋል። በሰው ሕይወትና ንብረት ላይ የደረሰው የጉዳት መጠን ግን እስካሁን በጽህፈት ቤቱ በዝርዝር አልተገለጸም ነገር በሁለቱም ክልሎች አካባቢ የተከሰተውን ግጭት ለማረጋጋት ሁለቱም ክልሎች በጋራ እየሰሩ እንደሆነ ተናግሯል። የብሔር መልክ በመያዙ ምክንያት አጎራባች አካባቢዎች ላይ ይሄ ችግር መከሰቱን መረጃዎች ይጠቁማሉ ማለት ነው እና ከዚህ የተነሳ አዊ ብሔረሰብ ውስጥ የሚተዳደር ወረዳ ጃዊ እዛ ስር ካሉት እስከ ሁለት ቀበሌ የሚሆኑ የጉሙዝ ማህበረሰብ የሚኖሩበት አካባቢ እዚ አካባቢ የጉሙዝ ማህበረሰብ ላይ ዘግናኝ የሆነ ድርጊት ተፈጽሟል። ከዚሁ ጋር በተያያዘ በርካቶቹም ደግሞ እንደዚሁ ፓዊ ሆስፒታል ተገኝቶ በመታከም ላይ እንዳሉ መረጃ ከተሰማረ ቡድንም በተጨማሪ ለማረጋገጥ ሞክረነ። ስለዚህ በዚህ ጉዳይ ላይ የአማራ ክልልና የቤንሻንጉል ከፍተኛ አመራሮች፣ ጸጥታ አካላት በዚህ ዙሪያ ማህበረሰቡን በማረጋጋት ለዚህ ድርጊት ደግሞ ምክንያት የሆኑ ግለሰቦች በዚህ በተመሳሳይ በያዙት አግባብ ወደ ህግ እያቀረቡ የማስጠየቅ ስራ የሚሰራ ይሆናል ማለት ነው። ከፓዊ ሆስፒታል ያገኘነው መረጃ እንደሚያመለክተው ደግሞ በአካባቢው በተፈጠረው ግጭት ሳቢያ አስር ሰዎች ህይወታቸውን አጥተዋል። አምሳ በሚሆኑ ሰዎች ላይ ደግሞ ከፍተኛና መጠነኛ ጉዳት ደርሰዋል። መጀመሪያ ከመጀመሪያው ቀን ግጭቱ ከተከሰተ በሁለተኛው ቀን ላይ ወደ አምሳ አራት ሰዎች ናቸው ወደ ሆስፒታሉ የገቡ ጃቡ አካባቢ ጉዳት የደረሰባቸው አንድ አጠቃላይ ሰባት ሰው። በዛውን ቀን ግጭቱ ከተከሰተ በሁለተኛ ቀን ላይ ወደ ሆስፒታል ከደረሰው ሰው ከአምሳ አራቱ ሰባት ሰው ህይወታቸው እናለፈ ነው። በተጨማሪ በሶስተኛ ቀን ከሰባት ተጨማሪ ሰዎች እንደገና ሪፈር ተደርጎ ገቦ ሆስፒታል አጠቃላይ ሰባ አንድ ሰዎች ናቸው ወደ ሆስፒታሉ የገቡ። ከነዚህ ውስጥ ሀያ ስምንቱ የተወሰነ ሕክምና ተደርጎላቸው ወደ ግልገል ግዛዊ መተለይ አካባቢ እንዲሄዱ ተደርጓል። ትላንትና ከቀሩት እንግዲህ ከዛ ሱ ከቀሩት መካከልም ተጨማሪ ከሰባት ውጪ ተጨማሪ ሶስት ሰዎች አርፈዋል። ትናንትና ያው ከበረሰብ ስራ ተፈጽሟል። በአማራ ክልል ጃዊ ወረዳ የተፈጠረውን ግጭት አስመልክቶ ማብራሪያ እንዲሰጡን የክልሉን ኮሚዩኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑት አቶ አሰማኝ አስረስም በስልክ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን ከአንድ ቀን በፊት ለአማራ መገናኛ ብዙሀን ድርጅት እንዳስታወቁት በአካባቢው በተፈጠረው ግጭት ጉዳት መድረሱን አመልክቶ ነበር። በአሁኑ ሰዓት በተከታታይ በተሰሩት ስራዎች አካባቢው በመረጋጋት ላይ አለ ብሎ ማለት ይቻላል። በእርግጥ በትናንትናው ዕለት በዚሁ በአዊ በአማራ ብሔራዊ ክልላዊ መንግስት አዊ ብሔረሰብ አስተዳደር ጃዊ ወረዳ ላይ በዛ ግጭት ምክንያት ትንሽ የተቆጡ ወጣቶች በዛ አካባቢ የተወሰነ ጉዳት አድርሰዋል። እሱን በተመለከተ እንዲህ አይነት ነገሮች መደረግ እንደሌለባቸው ተነጋግረን ተግባብተናል። ዞሮ ዞሮ አንድ ቦታ ላይ ግጭት በሚከሰትበት ጊዜ ህብረተሰቡ ያንን ግጭት እንዴት አድርጎ መፈታት እንዳለበት እና በስክነት በትዕግስት ማየት እንዳለበት እንመክራለን።